የወጣቶች ዓለም በቅርብ ጊዜያት ብቻ በኢትዮጵያ የአክሱም፣ የድሬዳዋና የደብረ ብርሃን ዩኒቨርሲቲዎች ግጭትና ተቃውሞዎች ተካሂደዋል። በአክሱምና በደብረ ማርቆስ ዩኒቨርሲቲዎች እንደውም የሁለት ተማሪዎች ሕይወት ጠፍቷል። ተማሪዎቹ አሁንም ሁኔታው እጅግ አሳሳቢ ነው ሲሉ፣ የትምህርት ቤቱ ተጠሪዎች ደግሞ ችግሮች በቁጥጥር ስር እንደሆኑ ይናገራሉ። አንዳንዶች እንደሚናገሩት ግጭቶቹ ብሔር ተኮር ናቸው። ይህ አይነቱ ግጭት በተከሰከሰበት የድሬዳዋ ዩኒቨርሲቲ ነገሮች በረድ ያሉ ይመስላል ያለን አንድ ተማ ለግጭቱ መነሳት ምክንያት ነው ያለውን ለዶች ቬለ ደብልዩ እንዲህ ይገልጻል። የግጭቱ መንስኤ ግቢውን የአንድ ብሔር የበላይነት መያዝ ነው። የሌሎች ብሔር በግቢው ላይ ነጻነት ብዙ ነው እየተሰጣቸው አልነበረም። መጀመሪያ ያው የወህዴድ አመራር ግቢውን ሙሉ ለሙሉ ተቆጣጠረው፣ መዋቅር ለውጥ አደረገ። ከዛ በኋላ ከኦሮሞና የሱማሌ ማህበረሰብ ፈሪስ የሚስጠር ላይ ግጭት ተፈጠረ። በዛ ሂደት እያለ ከአማራ ክልል እውቅና የተሰጣቸው የስፖርት ክለብ ማሊያ ለምን ተለብሳችሁ ያላችሁ ተብሎ አንድ ሰባት ልጆች ተፈነከቱ። መፍትሄም አልተሰጠም። ልጆች ተጎድተው እዚህን እንኳን ሕክምና አላገኙ ትምህርታቸውን አቋርጠውም ይሄዳሉ። ያ እንዳለ ሆኖ ድጋሚ ሰከንድ ሴሚስተር ላይ ግን ነገሮቹ እየበዙ ሄዱና ወደ አስራ ስድስት የሚደርሱ ልጆች የተፈነከቱ ከፍተኛ ጉዳት የደረሰበት አንድ የአማራ ክልል ተወላጅ አለ፣ ዓይኑ ጠፍቷል። ከዛ በተጨማሪ ደግሞ የአካል ጉዳት የተፈነከቱ ሀብት ንብረታቸው የተዘረፉ አሉ። አንድ ሶስት አራት ፒሲ ጠፍቷል። በድሬዳዋ ዩኒቨርሲቲ ተማሪ የሆነው ወጣት ምንም እንኳን በአሁኑ ሰዓት በዩኒቨርሲቲው መረጋጋት ቢታይም አሁንም ስጋት እንዳለ እና በርካታ ተማሪዎች ከግቢ ወጥተው ቤት ተከራይተው እንደሚኖሩ ይናገራል። ሌላው ወጣት በደብረ ብርሃን የአራተኛ ዓመት ተማሪ ነበረ ትምህርቱን ለማጠናቀቅ ለማስጠንቀቅ የ30ና 40 ቀን ዕድሜ ሲቀረው ከሁለት ቀን በፊት ወደ መቀሌ እንደተመለሰ ይናገራል። በደብረ ብርሃን ዩኒቨርሲቲ ውስጥ ቀደም ብሎም በማንነት ላይ እያተኩሩ ግጭቶች የነበሩ ቢሆንም በአክሱም ዩኒቨርሲቲ ውስጥ በታየው ግጭት የአንድ ተማሪ ሕይወት ማለፉ ሁኔታውን እንዳባባሰው ገልጾልናል። መጀመሪያ የተፈጠረ ሁኔታው የሆነ ኦሮሞና አማራ ነበሩ የተጣሉ። ኛ ደግሞ ትግሬ በመሆናችን እንደዚህ እኛ ካፌ ስንሄድ ይዘጉብናል። ውጭ ስንሄድ መታወቂያ ይልብናል። በቃ በመታወቂያ ሆነብን ሁል ነገር ማለት ነው ውስጥ እዛ ሄደን ደግሞ ፖሊሶች ምናምን ለራሱ ምንም አይነትትን ትሪትመንት ምናምን አርግም እንደ ኢትዮጵያውያን ማለት እና በቃ ያለን አማራጭ ከግብ መውጣት ነው። ካልበላን ዶርም ካልተኛን ምንም ማድረግ አንችልም መውጣት ነው የነበረብኝ። ስለ የከፈል ግን የከፈል በጣም ተቸግረን ስለነበርም ይብን ተማሪ ተማሪ ስለሆን በጣም አስቸጋሪ ነገር ነው። እኛ እዛ ያልን እራሱ ሱፋችን ልብሳችን ምናምን እያወጡ የበረበሩ ነበሩ ግን እኛ ለህይወታችን መውጣት ነው ያሰው ነው። በአንጻሩ ከአክሱም ዩኒቨርሲቲ ትምህርቱን አቋርጦ ወደ ትውልድ ቦታው የተመለሰው ተማሪ እንዲሁ ለህይወት አስጊ የሆነ ሁኔታ ስለገጠመኝ ወደ ትውልድ ሀገሬ ባህር ዳር ተመልሻ ለሁ ይላል። ሰው በህይወት ካለ ትምህርት የሚማርበት አጋጣሚ አለ ስለዚህ እዛ ያለው ነገር ለህይወት ያስኪ ስለሆነ ወጥቻለሁ ሌላኛው ደግሞ እዛ በሚኖራዊ በመማርበት ጊዜ እንኳን ብሔርነትን ዘረኝነት ነው የተማርኩት እንጂ ሌላ ነገር ስላልተማርኩ ወደዚያ ሀገር መሄድ አልፈልግም የሚታዩት ግጭቶች በማንነት ላይ እያተኮሩ ለመሆናቸው ወጣቱን ምን እርግጠኛ አደረገው በሚደረገው ማለት ነው መድሎ ራሱ ነገሮችን ማየት ትችላለሽ። ክላስ ውስጥ ሆነሽ አንድ ክላስ ከተመደብሽበት ልጆችን መርጦ ዲፓርትመንት ሲያስገቡ ታያለሽ። እዛ ላይ ደግሞ እዛም ግቢው ውስጥ ራሱ በምንኖርበት ጊዜ ሁለት መታወቂያ ያለው ሰው አለ። ቢያንስ ፍትሕ የምትባለው ነገር ራቁቷን እንደ ሴት ልጅ ስትደፈር ነው ያየሁት። ስለዚህ ይሄ የሴት ልጅ ማህፀን ደግሞ እውነትና ውሸትን ሁለት ነገርን አርግዟል። የትኛው እውነት ሆኖ እንደሚወለድ አናውቅም። ትምህርት ቤቱ ራሱ ፖለቲካዊ ትምህርት ቤት ነው። ምንድን ነው ብለች ስትጠይቅ፣ ብዙ ነገር ትጠይቂያለሽ። ለምሳሌ ትምህርት ቤት ግቢ ውስጥ ጌታቸው አሰፋ እኔ ነኝ የሚል ቲሸርት የእነሱ ልጆች ለብሰው ይሄዳሉ። እኛ ግን እንደዚህ አይነት ነገር ብናደርግ ከትምህርት ቤት እንባረራለን። ስለዚህ እዚያ ላይ ትምህርት ነው የምትማሪው፣ ብሔር ነው የምትማሪው። ግራ የሚያጋባ ነው። አንዱ ዲቃላ አንዱ ባሪያ ሌላኛው ልጅ ሆኖ የሚኖርበት ግቢ ውስጥ እንዴት ብለች ትማሪያለች? እሱ እንደሚለውም ተማሪዎች በዋናው በር መውጣት አቅቷቸው ተደብቀው በአጥር ሾልከው ከግቢ ለመውጣት ተገደዋል። የአክሱም ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ኪሮስ ጉዑሽ በበኩላቸው ነገሮች መልሰው እንደተረጋጉ ፈተና ያለባቸውም ተማሪዎች በአግባቡ ፈተናቸውን እየወሰዱ እንደሆነ ነው የገለጹልን። ከግንቦት ሀያ ሰባት በኋላ ግንቦት ሀያ ስምንት ሀያ ዘጠኝ ሰላሳ እንደዚህም ሰኔ አንድ ከተማሪዎች ጋር ከፌዴራል ከመጡ እንግዶችንም እዚህ ከአክሱም ከተማ ካላ የሚገኙ የሃይማኖት አባቶች ውይይቶችን እናካሄደናል። ተማሪዎቹንም ለማረጋጋት ስራ ተሰርተዋል። እንደዚህም በሰኔ አንድ የዩኒቨርሲቲውን ሰኔት ተሰብስቦ የመማር ማስተማሩ ከሰኔ ሶስት የሚጀምር ሰኞ ማለት ነው። ፈተና ደግሞ የነባር ተማሪዎች ሁለተኛ ዓመት እና ከዛ በላይ ያሉ ተማሪዎች ሰኔ አምስት ጀምሮ የተቋረጠውን ፋይናል ኤግዛም እንዲቀጥሉበት ነው ውሳኔዎችን የተላለፉ። እነዚህ ተጠርጥረው እስር ላይ ያሉ ተማሪዎች፣ እንደዚህም ደግሞ በነበረው አለመረጋጋት ሕክምና ላይ ሲካተው የነበሩ ተማሪዎች ካልሆነ በቀር መደበኛ በሚባል መልኩ ፈተናቸውን ተከታትለዋል። ይሁን እንጂ በተለያዩ ዩኒቨርሲቲዎች ያለው ግጭት በርካታ ልጆቻቸውን እንዲማሩ የላኩ ወላጆችን ወይም የቤተሰብ አባሎችን ስጋት ላይ ጥሏል። ዋስትና የሌለው ነገር ነው። አሁን ለምሳሌ ለአንድ ቀን ለሁለት ቀን ፌዴራሉ መከላከያ አብሮች ሊቆይ ይችላል፣ ግን ከዛ በኋላ ላለው ነገር ምንም ዋስትና የላቸውም። ማለት መጀመሪያ የድርጊት እንዳይፈጠር መንግሥት ትኩረት ሰጥቶ መስራት ነበረበት። ያስጨንቃል። በቃ ማለት ልጅ ሽልታች ተገራብቶ ወይ ትምህርቱን ጨርሶ ይመጣል የምትይበት ሰዓት ላይ ያለመሆን ያለው በቃ የሚያስፈራ ስሜት ነው፣ በተለይ ለወላጅ እንደዚህ አይነት ወሬዎች በተሰሙ ቁጥር እና ሁሉም ወላጅ አሁን በፍርሃት ነው የሚኖረው። ሌላው የአስራ ሁለተኛ ክፍል ተማሪ ልጅ ያላቸው ወላጅ ናቸው ስጋታቸው ካልፈለጉት ድምዳሜ ላይ እንዲደርሱ ገፋፍቷቸዋል። ስጋቴ እኔ ልጅን ወደ ሌላ ክልሎት ቢሄድ ፈቃደኛ አይደለሁም የሚል አስተያየት አለኝ እና እሱነን ዳር ደንበር ሀገሮች ርንት እስከሚያገኙ ድረስ በቃ በዚህ ዙሪያ ሰደዋል የሚል ግምት የለኝም። ዶክተር የራስ ወርቅ አድማሲ በአሁኑ ሰዓት ፎረም ፎር ሶሻል ስተዲስ በሚባል መንግስታዊ ያልሆነ ድርጅት ውስጥ ስራ አስፈጻሚ ዳይሬክተር ናቸው። ለረዥም ዓመታት በአዲስ አበባ ዩኒቨርሲቲ የሶሲዮሎጂ ተባባሪ ፕሮፌሰር ሆነው አገልግሏል። በተለያዩ ዩኒቨርሲቲዎች በሚገኙ ተማሪዎች መካከል የሚስተዋለው በማንነት ላይ ያተጎረ ግጭት የተማሪዎቹ ችግር ብቻ ሳይሆን የማህበረሰቡም ችግር ነው ይላሉ። ለምሳሌ ሻሸመኔ የሰው ልጅ ዘቅዝቆ ሲሰቀል እና ያንን ደግሞ ሶስት አራት መቶ ኢትዮጵያኖች ቆመው ሲታዘቡ እጃቸውን ሳያነሱ ለማቆም እንዲህ አይነቱ ነገር ሲደረግ መንግስት ባለበት ፖሊስ ባለበት ሀገር ለማመን የሚያስቸግር ነው። ዩኒቨርሲቲዎች ለዚህ ጥሩ ለም መሬቶች ናቸው። ለምንድን ነው ቢባል፣ አንደኛ ወጣቶች ናቸው፣ ትኩስ ሀይል ናቸው፣ ስጋት የለባቸውም። ደረታቸውን ገልጠው ለሚያምኑበት ነገር ለመሰዋት ለመጠገብ ዝግጁ ናቸው። መሰዳደብ፣ መጋጨት፣ መገዳደል፣ አንዱ ሌላውን ማስወጣት ባለበት ሀገር ዩኒቨርሲቲ አካባቢ ያሉ ወጣቶች ለዚህ አይነት ነገር እና በዚህ አይነት ስሜት ተነሳስተው ለመጋጨት ከማንም የበለጠ ዝግጁ ናቸው። በእድሜያቸው የተነሳ አንድ ይሄ ነው። ሁለተኛው እነኚህ ዩኒቨርሲቲዎች እንዲህ ያሉ ወጣቶች በዚህ በትኩስ ኃይል እድሜ ክልል ውስጥ ያሉ ወጣቶች የተሰባሰቡባቸው ቦታዎች ናቸው። ማለትም ካምፐስ ይባላል። ማለትም በአንድ ጠባብ ስፍራ በሺዎች የሚቆጠሩ ከልዩ ልዩ ብሔረሰብ የመጡ እና በዚያ አሁን ባሉ ባልኩት ዕድሜ ትኩስ ኃይልነት ዕድሜ ክልል ውስጥ ያሉ የሚገኙበት ነው። ስለዚህ እንግዲህ ያ በብዙ ጉዳዮች እርስ በርስ ይገናኛሉ። ለምሳሌ መኝታ ቤቶችን በጋራ ይጠቀማሉ። ላይብረሪ በጋራ ይጠቀማሉ መጸዳጃ ቤት፣ ምግብ ቤት፣ የመሳሰለውን ሁሉ ብዙውን ጊዜ በበቂ የማይገኙ አገልግሎቶችን በጋራ ይጠቀማሉ። እንደገና ደግሞ እዛው ተጠጋግተው ለምሳሌ አንድ መኝታ ቤትን ከልዩ ልዩ ብሔረሰብ የመ- ልጆች በሚጋሩበት ጊዜ ትንሽ ነገር ወደ ትልቅ ጠብ የግል ጠቦች በሁለት ከተለያዩ ብሔረሰብ የመጡ ወጣቶች መካከል አንድ ነገር ስለጠፋ አሁን የብሔር ትርጉም ይሰጠውና እነኛን ሁለቱን ግለሰቦች ብቻ ሳይሆን በብሔር የተከፋፈሉት ሌሎች ጓደኞቻቸውን እዛ ውስጥ ይገቡበታል። ይህ ደግሞ በአጭር ጊዜ ውስጥ ብዙ ሰዎች ሊጎዱበት የሚችሉበት ሁኔታ ይፈጥራል ይላሉ የማህበራዊ ኑሮ ባለሙያው ዶክተር የራስ ወርቅ። ለረዥም ዓመታት በቅርበት ከዩኒቨርሲቲ ተማሪዎች ጋር መስራታቸው ብቻ ሳይሆን ከዚህ ቀደም የነበሩ የተለያዩ የተማሪዎች ተቃውሞዎችንም ለመታዘብ ችለዋል። የአስራ ዘጠኝ መቶ ስልሳ ስድስት አብዮት ዘመን አካባቢ እየተቃረበ ሲመጣ የኢትዮጵያ ተማሪዎች እንቅስቃሴ በአንድነት ከላይ እስከታች በአንድነት ቆመው ለራሳቸው ወይም ለወላጆቻቸው ጥቅም ሳይሆን ለተጨቆኑ ወዛደሮች ድምፃቸውን ያሰሙ ነበር። በአንድነት ቆመው ውሃ ቀጠነ ወይም ምግብ ይሻሻልልን የሚለውን አይነት አልፎ ለሀገር ክብር ለተጨቆነ ክፍል ነው ብለው ለሚያምኑት በአንድነት ይቆሙ ነበር። አሁን ያለው ግን አንደኛ ሌላውን ጎልቶ የራስን ብሔረሰብ ለመጥቀም በዚህ ልዩነትን መሰረት በማድረግ መደባደብ፣ አንዷንዱ ማሳደድ፣ መጋደል ድረስ ነው የደረሰው። ስለዚህ ያኛው በአንድነት የቆመ የአሁኑ በክፍፍል እርስ በርስ ተማሪዎች ተከፋፍለው ሲጋደሉ ማየት አሳዛኝ ጊዜ ነው። ከቅርብ ጊዜያት ወዲህ በዩኒቨርሲቲ ተማሪዎች መካከል የሚታየውን ግጭትና ይህም የፈጠረውን ስጋት የቃኘው የዛሬው የወጣቶች ዓለም ዝግጅት በዚሁ ይጠናቀቃል። ለዝግጅቱ ልደታ አበበ ነኝ።